ጤናና አካባቢ አንድ ሰው በበሽታው በሚያዝበት ጊዜ አያውቅም። ተይዞም ለአንድ ዓመት ያለ ምንም አይነት ምልክት አይታይበትም። ዶክተር ዘሪሁን ታደሰ በኢትዮጵያ የካርተር ማዕከል ተጠሪ ናቸው። ጤና ይስጥልኝ። የዝግጅታችን ተከታታዮች እንደምን ሰነበታችሁ? የቀድሞ የአሜሪካን ፕሬዝዳንት ጂሚ ካርተር ማዕከል ጊኒዮርም ወይም የጊኒ ትል በመባል የሚታወቀውን በሽታ ለመከላከል ከፍተኛ በጀት መድቦ ለአስርት ዓመታት የተሳተፈበት ዘመቻ ከሰሞኑ ስኬት ማሳየቱን እየገለጸ ነው። የካርተር ማዕከል በዚህ ትል ላይ በተከፈተው ዘመቻ መሳተፍ ሲጀምር በጎርጎሮሳዊ 1980ዎቹ በ21 ሀገራት ውስጥ 3 ነጥብ 5 ሚሊዮን የሚሆኑ ሰዎች በዚህ ትል ተጠቅተው ነበር። ከሰሞኑ የተሰማው ሰናይ ዜና በሽታው ከብዙዎቹ ሀገራት ጠፍቶ አሁን 25 ሰዎች ላይ ብቻ መታየቱ ነው። ከነዚህ መካከልም ሶስቱ የሚገኙት ኢትዮጵያ ውስጥ ነው። የት አካባቢ? በቀጣይስ ፈጽሞ ለማጥፋት ምን እየተደረገ ነው? የማዕከሉ የኢትዮጵያ ተጠሪ ዶክተር ዘሪሁን ያብራሩልናል። አብረን እንቆይ። አሁን ጊኒ ትል ይገኝባቸዋል ከተባሉት 25 ሰዎች ሶስቱ ኢትዮጵያ ውስጥ አስራስድስቱ ቻድ እንዲሁም ቀሪ ስድስቶቹ ደቡብ ሱዳን ውስጥ ነው የሚገኙት። ጊኒ ወርምን ለማጥፋት ዘመቻው ኢትዮጵያ ውስጥ ሲጀመር ችግሩ የታየው በደቡብና ደቡብ ምዕራብ የሀገሪቱ ክፍሎች እንደነበር የካርተር ማዕከል ድረገጽ መረጃ ይዘረዝራል። ዶክተር ዘሪሁንም ይህንኑ ያጠናክራሉ። ኢትዮጵያ ውስጥ ይህ በሽታ ፕሮግራሙ ከሀያ ሁለት ሀያ ሶስት ዓመት በፊት ሲጀምር በደቡብ ክልል እንደዚሁም በጋምቤላ ውስጥ በስፋት ይገኝ ነበረ። አንድ ሺ ሁለት መቶ ስልሳ ሁለት በላይ ህመምተኞች በሁለት ሺ አንድ ሁለት ሺ ሁለት ገደማ የተገኙበት ሁኔታ ነበረ። ከሁለት ሺ አንድ ጀምሮ ይህ በሽታ በደቡብ የሚታይበት ሁኔታ የለም። ይህ በሽታ ከመጀመሪያው እስከ አሁን ድረስ እየተሰራጨ ያለው ቁጥሩ በከፍተኛ ደረጃ የቀነሰ ቢሆንም በጋምቤላ ነው። ምንድን ነው የዚህ የበሽታ መንስኤው? እንዴትስ ነው የሚሰራጨው? ይህ በሽታ ከአንድ ሰው ወደ ሌላ ሰው ነው የሚተላለፈው። በበሽታው የተያዘ ሰው መጀመሪያ የሚያሳያቸው ምልክቶች የሆነ የሰውነት ክፍሉ በተለይ ደግሞ ወደ እግር አካባቢ እባጭ ያብጣል። በጣም ያሳክካል። ህመም አለው። ህመሙን ለማስታገስ ብለው ያን ተጠቂ ሰው ወደ ውሃ አካል ሲገባ ያ ትል ይፈርጣል። እጩ ወይንም እንቁላሉን ውሃ ውስጥ ይጥላል። ከዛም የህመምተኛ ህመሙ ይታገስለታል። ነገር ግን ትሉ መውጣቱን ይቀጥላል። ሙሉ በሙሉ ትሉ ከወጣ ቁመቱ እስከ አንድ ሜትር ሊደርስ ይችላል። ይህ በጣም ረዥም ትል ከታማሚው ሰውነት የሚወጣው በውሃ ውስጥ መሆኑን ነው ዶክተር ዘሪሁን የሚናገሩት። ከታማሚው መውጣቱ አንድ ነገር ቢሆንም መዘዝ ግን አለው። ከወጣ በኋላ እንግዲህ ውሃው ይበከላል ያ ሰውዬ ያንን ውሃ ሳያውቅ ከበከለ በኋላ ሌሎች ሰዎች ይመጡና ያንን በበሽታ የተለከፈ ውሃ በሚጠጡ ጊዜ ወደ አንጀታቸው ይገባል። ስለዚህ ከሰው ወደ ሰው በተበከለ በጣም በቆሸሸ ውሃ ሳቢያ የሚተላለፍ በሽታ ነው ማለት ነው። አንድ ሰው በጊኒትል የተበከለ ውሃ ጠጥቶ በበሽታው ቢያያዝም በአጭር ጊዜ ውስጥ ምልክት አያሳይም። ይህንንም ዶክተር ዘሪሁን የሚገርም የበሽታው ባህሪ ነው ይሉታል። የሚገርም ባህሪው ምንድን ነው? አንድ ሰው በበሽታው በሚያዝበት ጊዜ አያውቅም። ከዘጠኝ እስከ አስራ አራት ወር ማለት ነው። ግን በአማካይ ለአንድ አመት ያህል ምንም አይነት ምልክት አይታይበትም። ሙሉ ጤነኛ ነው። መታመሙንም ማወቂያ ምንም አይነት ሳይንስ የፈበረከው መንገድ የለም። ያ ትል በሰውነት ውስጥ ምንም ችግር ሳይፈጥር ከአንጀት ውስጥ ገብቶ አድጎ በቆዳ እስከሚመጣ አንድ አመት ይፈጃል። በዛ ጊዜ ቁመቱም እንደዚሁ በአይን ለማየት ከሚያስቸግር መጠን ተነስቶ አንድ ሜትር ያህል ያድጋል። ምንም አይነት የላቦራቶሪ ምርመራ ሊያገኙ አይችልም። ከሰውነት መውጣት ከመጀመሩ በፊት ግን አንደኛ ዋናው ምልክት ምንድን ነው? በሰውነት ላይ ብጉንጅ የሚመስል እብጠት ይታያል። ያሞጦ ሙጣል። ከዛ በኋላ ይፈርጣል። ሲፈርጥ ትሉ ምን ያደርጋል? መጀመሪያ እንቁላል የሚጥልበትን ከረጢት ያወጣል። ይህ እንግዲህ ለመኖር የሚጠቀምበት ዘዴ ነው። ያ ከረጢቱ ከውሃ ጋር በሚገናኝበት ጊዜ ሊኖር የሚችለው ውሃ ውስጥ ከገባ ነው። ውሃ ውስጥ ሲገባ የውሃ ቁንጫ የሚባል አለ። እነሱ ያንን ትል ይመገቡታል። ሰዎች ሳያውቁ ውሃውን ሳያጣሩ ከጠጡ የውሃ ቁንጫ የሚባለው ሰውነት ውስጥ ገብቶ ነው፣ አንጀት ውስጥ ይፈጫል። በዛ ሂደት እንደገና ስሉ ወደ ሰው የሚተላለፍበትን እድል ያገኛል ማለት ነው። ስለዚህ ቀድሞ የሚታወቅበት ምንም አይነት መንገድ የለም። በነገራችን ላይ ጊኒ ወርም ቀደም ሲል ጊኒ ውስጥ በብዛት በመገኘቱ ስያሜው በዚያው ይቅር እንጂ ጊኒ ከዚህ ችግር ከተላቀቀች ዓመታት ተቆጥረዋል። ጊኒ ወርም ወይም ጊኒ ትል በሕክምናው ድራንኮንኮላይስስ በመባል ይታወቃል። ለረዥም አመታት የጊኒ ትልን ለማጥፋት የተካሄደው ዘመቻ ውጤት ማሳየት መጀመሩ ና የታማሚዎቹ ቁጥርም በአጠቃላይ ሀያ አምስት ብቻ መሆኑ ተነግሯል ታማሚዎቹም ኢትዮጵያን ጨምሮ በሶስት የአፍሪቃ ሀገራት ብቻ ነው ይገኛሉ የተባለው በአለም አቀፍ ደረጃ ሲታይ ዘጠና ዘጠኝ ነጥብ አምስት ፐርሰንት በላይ ቀንሷል። ግን ይህንን በሽታ ደግሞ ሌላ ለየት የሚያደርገው ምንድን ነው? ዜሮ ነጥብ ዜሮ ዜሮ አንድ ፐርሰንት እንኳን ቢቀር በሽታው አልጠፋም። ዓለም ጤና ድርጅት ከአገሮች ጋር ተነጋግሮ የተስማማበት ምንድን ነው? ይሄ በሽታ መጥፋት የሚችል መጥፋት ያለበት እና ለመጥፋት የተቃረበ ከፈንጣጣ ቀጥሎ ምናልባትም ከፖሊዮ ቀድሞ ይጠፋል ተብሎ የሚጠበቅ በሽታ ነው ጥገኛ ትል ምክንያት ደግሞ የሚከሰት የመጀመሪያው በሽታ ተብሎ ነው የሚገምጠው ሊጠፋ የተቃረበ ነው። ስለዚህ የተገኘ ውጤት እጅግ በጣም ከፍተኛ ነው። ነገር ግን አሁን ወደ ግቡ ደርሰናል ብንልም ግን እየቀረብን በሄድን ቁጥር ግቡ በጣም አስቸጋሪ የሚሆንበት ሁኔታ ስላለ በጣም ጥሩ ውጤት ተገኝቷል። ነገር ግን ፍጻሜ ላይ አልደረስም። ኢትዮጵያ ውስጥ ሶስት ነው የተባለው ሌሎች ሀገሮች ቻድና ደቡብ ሱዳን ናቸው። ማሊ በቅርብ ጊዜ ነፃ መሆኗ ተረጋግጧል የሚል ዘገባ ነው ያየሁት። ኢትዮጵያ ውስጥ ያለው ሁኔታ አሁን ምን ይመስላል? መጀመሪያ የ ማሊ ነፃ አልወጣችም። ያለፉት ሁለት አመታት ምንም አይነት በሽታ እኛ አልታየባትም። ነገር ግን ስርጭቱ ከቆመ በኋላ ለሶስት ተከታታይ አመታት ያለማቋረጥ ክትትል ተደርጎ ምንም በሽታ እንደሌለ የዓለም ጤና ድርጅት በሚልቀው ቡድን ያ ከተረጋገጠ ነፃ ትባላለች። ስለዚህ አሁን አራቱም ሀገሮች ነፃ ያልወጡ ናቸው። ኢትዮጵያን በተመለከተ እንግዲህ ፕሮግራሙ ከሁለት አስርት አመታት በላይ ሲሰራ የቆየ ነው። ይህ እንግዲህ ብዙ ስራ እንደተሰራ ያሳያል። ግን መቋጫ እስካሁን አልተገኘለትም ይሄ ደግሞ በድክመት የሚነሳ ነገር ነው። ያ ማለት ግን መሬት ላይ ብዙ ነገሮች አልተሰሩም፣ አይደለም። በሽታው ባለበት ቦታ በሙሉ ህብረተሰቡ ከፍተኛ ቀስቀሳ ተደርጎ በጎ ፈቃደኞች በየሁለት በየሶስት ቀኑ በየቤቱ ይሄዱ፣ ይህንን በሽታ የያዘው ሰው መኖር አለመኖሩን ያጣራሉ። በበጎ ፈቃድ ሰራተኞች የቤት ለቤት አሰሳው በየሁለት ቀኑ እንዲካሄድ የተደረገበት ዋናው ምክንያት ዶክተር ዘሪሁን እንደገለጹልን ትሉ የሚያሳብጠው ቦታ ሲቆስል በባህላዊ መንገድ ሰዎችን ውሃ ውስጥ መክተቱ ፋታ ስለሚሰጥ ያ ተደርጎ እንዳይበከልና እንዳይበከል በሽታው ወደ ሌሎች እንዳይተላልፍ ለመከላከል ነው። ከሶስቱ ህመምተኞች ሁለቱ እዚሁ ኢትዮጵያ ውስጥ የተገኙ ህመምተኞች ናቸው። እነሱን ለሌላ ሰው ችግር ሳይፈጥሩ መቆጣጠር ተችሏል። ሶስተኛው ህመምተኛ ግን ነዋሪነቱ ደቡብ ሱዳን የነበረ የህመም ሁኔታ ኢትዮጵያ ውስጥ የተገኘ ነው። የእሱ በሽታ በጊዜው ስላልተገኘ የተለያዩ የውሃ አካላትን በክሏል። እሱ የሄደባቸውን ቦታዎች በሙሉ ውሃቸውን በማከም የበሽታውን ስርጭት ለመቆጣጠር ከፍተኛ ስራ ተሰርቷል። እንግዲህ አሁን በሽታው እርስዎም እንደገለጹት በሁለትና ምናልባትም በሶስት ሰው ላይ እያተኮረ ቢሆንም እንዳይስፋፋ ምንድን ነው እየተደረገ ያለው? ይሄ በጣም በጣም ጥሩ ጥያቄ ነው። ይህንን በሽታ እንግዲህ በዛው ባለበት ማገት አንድ ነገር ሆኖ በሽታውንም እልባት ሊያሰጥ የሚችለው ነገር እሱ ነው። በመጀመሪያ የምናደርገው ምንድን ነው? ህመምተኞቹ ያሉበት ቦታ በተደጋጋሚ በሽታው የሚታይበት ቦታ ስለሆነ በዛ አካባቢ ከፍተኛ ትምህርት ለህብረተሰቡ እየተሰጠ ነው። በተቻላቸው መጠን ጤናማ የሆነ ውሃ እንዲጠቀሙ ለአደን ለተለያየ ጉዳይ በሚንቀሳቀሱበትም ጊዜ የተጣራ ውሃ ይዘው እንዲሄዱ። ሁለተኛ በበጎ ፈቃደኞች የሚሰራው የበሽታ አሰሳውም ደግሞ በከፍተኛ ደረጃ ተጠናክሮ ይሰራል። በበሽታው የሚጠረጠሩ የተያዙ ሰዎች ከተገኙ በተቻለ ፍጥነት ወደ ሕክምና ተቋም መጥተው ተገቢ ምርመራ ተደርጎላቸው፣ ህሙማን ማግለያ እና ማቆያ ቦታ አለ። እዛ ሆነው ከውሃ ጋር የማይገናኙበት የተሟላ አገልግሎት የሚያገኙበት ሁኔታ ይፈጠርና በሽታ ወደ ሌሎች ሰዎች እንዳይሰራች ከፍተኛ ስራ ይሰራል ማለት ነው። ከዚህ በተጨማሪ ደግሞ ውሃ ማጣሪያ የሆኑ ከጨርቅ የተሰሩ እንደዚሁም ደግሞ ከፓይፕ የተሰሩ እነዚህን ማጣሪያዎች ደግሞ ለህብረተሰቡ በበቂ ሁኔታ በማቅረብ ህብረተሰቡ ራሱን ከዚህ በሽታ እንዲጠብቅ ትልቅ ስራ እየተሰራ ነው። እንግዲህ እንደተረዳሁት በሽታው የሚተላለፈው በውሃ አማካኝነት መሰለኝ። በሰው ንክኪ አይተላለፍም በምንም አይነት። ይህ በሽታ የሚተላለፈው በሽታው የያዘው ሰው ከውሃ ጋር በሚገናኝበት ጊዜ ትሉ እጩን ውሃ ውስጥ ይጥላል ያንን ጠጣ ሰው የተበከለ ውሃ ይጠጣል ማለት ነው። ስለዚህ በምንም አይነት መልኩ ሰው ንክኪ፣ የመመገቢያ እቃ በመቀባበል አብሮ በመኖር የሚተላለፍ በሽታ አይደለም። የጊኒትል በሽታ የሚተላለፍበት መንገድ ዶክተር ዘሪሁን እንደሚሉት ግልጽ ነው። ታማሚ ሲገኝ ግን ተገልሎ እንዲቆይ ይደረጋል። ለምን ይሆን? አንድ ሰው በዚህ በሽታ መያዙ የሚረጋገጠው ከሰውነቱ ትሉ መውጣት ሲጀምር ነው። ትሉ በሺዎች የሚቆጠሩ እጮች ወይንም እንቁላል ያወጣል። ያንን ጊዜ ማግለያ ቦታው ቆይቶ እንክብካቤ እየተደረገለት በባለሙያ ሕክምና እያገኘ ስሉ ሙሉ በሙሉ እስኪወጣ ድረስ ካልጠበቀ በስተቀር እቤቱ ከሄደ ህመም ሲሰማው በባህላዊ መንገድ ውሃ ውስጥ በመንከር ኩሬ ውስጥ በመንከር ለሌሎች ሰዎች የበሽታው መተላለፍ ምክንያት ይሆናል። ስለዚህ ያ ስርጭት ለመግታት ሲባል ኬስ ኮንቴንመንት ሴንተር ወይንም የህሙማን ማግለያ እና ማቆያ ጣቢያ መቆየት ይኖርበታል ማለት ነው። በሽታው ጋምቤላ ውስጥ ጎግና አቦቦ የሚባሉትን ሁለት ወረዳዎች በተደጋጋሚ እንደሚያጠቃ ነው ዶክተር ዘሪሁን የገለጹልን። አንድ ሰው በዚህ በሽታ ሲለከፍ ከአንድ በላይ ትል ከሰውነቱ ሊወጣ ይችላል። ዶክተር ዘሪሁን እንደገለጹልን በአንድ ዓመት ውስጥ ከአንድ ሰው እስከ 15 ትል ሊወጣም ይችላል። በአሁኑ ጊዜ ግን ከሶስትና ሁለት የበለጠ ይወጣለት አልታየም። ትሉ በሕክምና ባለሙያዎች ቁጥጥር ከወጣ ለግለሰቡም ሆነ ለሌሎች ሰዎች ምንም አይነት ችግር እንደማያመጣም አስረድተዋል። ለሰጡ ማብራሪያ በኢትዮጵያ የካርተር ማዕከል ተጠሪ ዶክተር ዘሪሁን ታደሰን በማመስገን ለዕለቱ ያልነውም በዚሁ እናብቃ። አድማጮች አስተያየት፣ ጥቆማችሁን ላኩልን። ሸዋ እየለገሰ ነኝ። ሰላም ሁኑ።